...Eropa 6, Jerman. ቱርክ ከዚህ ቀደም ስታስጠነቅቅ እንደቆየችው ከግሪክ ጋር የሚያዋስናትን ድንበሯን በመክፈት ስደተኞች ወደ ግሪክ እንዲገቡ መፍቀዷ የሰሞኑ የአውሮፓ ህብረት ራስ ምታት ሆኖ ከርሟል። ባለፈው ሰሞን 33 ወታደሮቿ ኢድሊብ፣ ሶሪያ ውስጥ ከተገደሉ በኋላ ቱርክ በወሰደችው በዚህ እርምጃ በሺዎች የሚቆጠሩ ስደተኞች ቱርክና ግሪክ ድንበር ላይ ፈሰው ወደ አውሮፓ ህብረት አባል ሀገራት ለመሻገር እየተጠባበቁ ነው። ስደተኞቹ ቱርክና ግ በግሪክ ድንበር ላይ በግሪክ ፖሊስ አስለቃሽ ጢስና ውሃ እየተረጨባቸው እንዲሁም ሌሎችም የሰብአዊ ድርጊቶች እየተፈጸሙባቸው በሚንገላቱበት በአሁኑ ወቅት የአውሮጳ ህብረት ቱርክን ለማግባባት መጣሩን ቀጥሏል። ሁለቱም ወገኖች የዛሬ አራት ዓመት የተስማሙበትን የስደተኞች ውል ባለማክበር እርስ በርስ ሲወነጃጀሉ ነው የከረሙት። ህብረቱ ቱርክ ስደተኞችን እየለቀቀችብን ነው ሲል፣ ቱርክ ደግሞ የአውሮፓ ህብረት በውሉ መሰረት ቃል የገባውን ገንዘብ አልሰጠኝም ስትል እየከሰሰች ነው። ሁለቱ ወገኖች በጎርጎሮሳዊው መጋቢት 2016 በተፈራረሙት ውል ቱርክ ወደ አውሮፓ ህብረት ድንበር የሚያቀኑ ስደተኞችን በሀገሯ ለማስቀረት ስትስማማ የአውሮፓ ህብረት ደግሞ በፈንታው ለቱርክ ስድስት ቢሊዮን ዩሮ ለመስጠት ቃል ገብቷል። ገንዘቡ የሚሰጠውም በግዛቷ ለሚገኙ የሶሪያ ስደተኞች እርዳታ ነው። ከዚህ በተጨማሪም በውሉ የቱርክን የአውሮፓ ህብረት አባልነት ጥያቄ ማፋጠን፣ እንዲሁም የቱርክ ዜጎች ቪዛ ሳያስፈልጋቸው ወደ አውሮፓ ህብረት አባል ሀገራት እንዲገቡ ማድረግም ተካቶ ነበረ። ከውሉ በኋላ በቱርክ በኩል ወደ ግሪክ ደሴቶች የሚጎርፈው ስደተኛ እጅግ ቀንሷል። ሆኖም ከዚያን ወዲህ የቱርክ የአውሮፓ ህብረት አባልነት ድርድር እንደተባለው አልተንቀሳቀሰም። ቱርክ ዜጎቿ ለአጭር ጉዞና ለስራ ያለ ቪዛ በአውሮጳ ህብረት አባል ሀገራት መግባት እንዲችሉ ያቀረበችው ጥያቄም ተግባራዊ አልሆነም። ሁለቱን ወገኖች በእጅጉ የሚያነታርከው ግን የገንዘብ ጉዳይ ነው። ባለፈው ሳምንት ለፓርቲያቸው አባላት ባሰሙት ንግግር ቱርክ ድንበሯን መክፈቷ ህጋዊ ነው ያሉት የቱርክ ፕሬዝዳንት ጠይብ ረጀብ ኤርዶሃን የአውሮጳ ህብረት በስደተኞች ለተጨናነቀችው ቱርክ ሰጥቶ የማያውቀው ያሉትን አፋጣኝ እርዳታ ለግሪክ መስጠቱን በእጅጉ ነቅፈው ነበረ። ቡ ካራርምዝ ተማመን ኡሉስላራራስ ሁኩካ ለስደተኞች ድንበራችንን የመክፈት ውሳኔያችን ከዓለም አቀፍ ሕግ ጋር ሙሉ በሙሉ አብሮ የሚሄድ ነው። ግሪክና የአውሮፓ ህብረት አባል ሀገራትም በዓለም አቀፉ የሰብአዊ መብቶች ድንጋጌ መሰረት በየሀገሮቻችሁ ጥገኝነት ማግኘት የሚፈልጉ ስደተኞችን መብቶች እንድታከብሩ ጥሪ ያቀርባለሁ። የአውሮፓ ህብረት በአፋጣኝ 350 ሚሊየን ዩሮ ሰጥቷል። ከዚህ በተጨማሪም ጀልባዎች፣ የጦር መሳሪያዎችና የምግብ እርዳታ ለመስጠት ዝግጁ መሆኑንም አስታውቋል። ሆኖም እኛ ላለፉት አስር ዓመታት አራት ሚሊየን የሶሪያ ስደተኞችን ተቀብለን አስተናግደናል። እንዲህ አይነቱን ድጋፍ ሰጥታችሁን ታውቃላችሁ? በቀላሉ ውሳኔ ማሳለፍ ይችላሉ። ለእኛ ግን ቃል የገቡልንን አልሰጡንም። ታማኝነት ይጎድላቸዋልና ኤርዶሃን ህብረቱን የወቀሱት ባለፈው ሳምንት የህብረቱ ኮሚሽን ፕሬዚዳንት ኡርዙላ ፎንደርላይን ከግሪክ ጉብኝታቸው በኋላ የግሪክን የስደተኞች ጫና ለማቃለል ለድንበር ማስጠበቂያና ለስደተኞች አስተዳደር የሚውል የ700 ሚሊዮን ዩሮ የገንዘብ ድጋፍ ህብረቱ ለግሪክ እንደሚሰጥ ካሳወቁ በኋላ ነበረ። ፎንደር ላይን ግሪክ ውስጥ በሰጡት መግለጫ ከ700 ሚሊዮን ዩሮ ውስጥ 350 ሚሊዮን ዩሮ ወዲያውኑ የሚሰጥ መሆኑን ነበረ የተናገሩት። በግሪክ ደሴቶች ባሉ የስደተኞች መጠለያዎች ከመጠን በላይ ስደተኞች ይገኛሉ። አሁን ደግሞ ተጨማሪ ስደተኞች እየገቡ ነው። ሆኖም ተጨማሪ እርዳታ ያስፈልጋል። የአውሮፓ ህብረት በአፋጣኝ የሚሰጠው 350 ሚሊዮን ዩሮ በግሪክ ደሴቶች የሚታየውን ሁኔታ ለማሻሻል የተወሰደ የመጀመሪያው እርምጃ ነው። ሌላ 350 ሚሊዮን ዩሮ ደግሞ ይከተላል። በኢድሊብ ሶሪያ ከተባባሰው ጦርነት በኋላ ተጨማሪ የሶሪያ ስደተኞች ይመጡብኛል ብለው የሰጉት የቱርኩ ፕሬዝዳንት ኤርዶሃን ተጨማሪ ገንዘብም ጠይቀዋል። የአውሮፓ ህብረት ቃል የገባውን ገንዘብ ቢሆን ቱርክ ሙሉ በሙሉ አልተሰጠኝም ነው የምትለው። የአውሮፓ ህብረት የፍልሰት ጉዳዮች ኮሚሽን ግን ህብረቱ ለቱርክ የገባውን ቃል አላጠፈም ይላል። ለ1.7 ሚሊዮን ስደተኞች ጥሬ ገንዘብ መክፈሉን አላቆመም። 500 ሺህ ህጻናትን ለሚያስተምሩ መምህራንም እንዲሁ ገንዘብ መክፈሉን ቀጥሏል ሲሉ የአውሮፓ ህብረት የሀገር ውስጥ ጉዳዮች ኮሚሽን ኮሚሽነር ኤሊቫ ጆንሰን ህብረቱ ለስደተኞች የሚያደርገውን እርዳታ አለማቋረጡን አስረድተዋል። አሁን ግን እርዳታው እንዴት መቀጠል እንዳለበት መወያየቱ ይበጃል ሲሉ መፍትሄውንም ጠቁመው ነበረ። የአውሮፓ ህብረት ከቱርክ ጋር የደረሰበትን ስምምነት ተግባራዊ እያደረገ ነው። አሁንም ቱርክ የሚገኙ ከ1.7 ሚሊዮን በላይ ስደተኞችን እየረዳን ነው። ይህንንም ድጋፋችንን እንቀጥላለን። በእርግጥም ከዓለም እጅግ ብዙ ስደተኞችን ያስጠጋችው ቱርክ በአውሮፓ ህብረት ልትረዳ ይገባል። ስለዚህ አሁን ትኩረቱ ወደ ውይይት መመለስ አለበት፣ መሆንም አለበት። ይኸውም እርዳታው እንዴት መቀጠል እንዳለበት መወያየት አለብን። የአውሮጳ ህብረት ገንዘቡን በቀጥታ ለአንካራ አይሰጥም። ይልቁንም ለስደተኞች ድጋፍ ለመስጠት የተቀረጹ ፕሮጀክቶችን በሚያካሂዱ አጋሮች በኩል እርዳታው ለሶሪያ ስደተኞች እንዲደርስ ነው የሚያደርገው። ገንዘቡ የሚውለውም ቱርክ ለሚገኙ ስደተኞች ሰብአዊ እርዳታ፣ ለትምህርት፣ ለጤና፣ ለመሰረተ ልማት ግንባታና ማህበራዊ እና ኢኮኖሚያዊ ድጋፎች ነው። ቱርክ አሁን በሀገሯ የምታስተናግደው አራት ሚሊዮን ስደተኛ የአውሮፓ ህብረት አባል ሀገራት ካስጠጉት በጣም በብዙ የሚልቅ ነው። የአውሮፓ ህብረት እንደሚለው ለቱርክ ቃል የተገባው ገንዘብ የተሰጠው በሁለት ተከፍሎ ነው። በ18 ወራት ውስጥ 3 ቢሊዮን ዩሮ የወጣባቸው ፕሮጀክቶች ተዘጋጅተዋል። ከሰባ በላይ ፕሮጀክቶችም ስራ ጀምረዋል ላለቁ የኮንትራት ስራዎችም ከሁለት ቢሊዮን ዩሮ በላይ ተከፍሏል ቃል የተገባው ስድስት ቢሊዮን ዩሮ ሙሉ በሙሉ ስራ ላይ ውሏል ይላል የአውሮፓ ህብረት ቱርክ በበኩሏ ከስድስት ቢሊዮን ዩሮ ግማሹ ብቻ ነው የተከፈለው ነው የምትለው ከዚህ በተጨማሪም ወደ 36 ቢሊዮን ዩሮ ወይም 40 ቢሊዮን ዶላር የሚደርስ የራሷን ገንዘብ ለስደተኞች ማውጣቷንም ትናገራለች። ቱርክ ባለፈው ሰሞን ድንበሯን በመክፈት የወሰደችው የማስፈራራት እርምጃ የአውሮፓ ሕብረትን ትኩረት ስቦ የህብረቱ ከፍተኛ ባለስልጣናት አንካራ ሲመላለሱ ነው የከረሙት። ህብረቱ ሰሞኑን ከቱርክ ባለስልጣናት ጋር ሲወያይ መሰንበቱን ያስታወሱት የህብረቱ የውጭ ጉዳዮች ኃላፊ ጆሴፕ ቦሬል ህብረቱ ለቱርክ የሚሰጠው እርዳታ ይቀጥላል ብለዋል። ከመከላከያ ሚኒስትሩ ከሀገር ውስጥ ጉዳይና ከውጭ ጉዳይ ሚኒስትሮች ከምክትል ፕሬዚዳንቱ ጋርም ተነጋግረናል። የአውሮፓ ህብረት የመሪዎች ኮሚሽን ፕሬዚዳንት ሻርልስ ሚሼል አንካራ ድረስ ሂደው ከፕሬዚዳንቱ ጋርም ተወያይተዋል። እነርሱ እኛ የምንሰጠው እርዳታ በቂ ነው ብለው አያምኑ። እርግጥ ነው በ2016 በተዋዋልንበት ጊዜ የኢድሊብ ሁኔታ እንዳሁኑ አልነበረም። ሆኖም በተቻለ መጠን እርዳታ መስጠታችንን እንቀጥላለን። ሰዎች ወደ ድንበሩ እንዲሄዱ መገፋፋት መፍትሄ እንደማይሆን ነግረናቸዋል። ሰዎችን ለአደጋ እያጋለጡ ነው። እኛ በትብብራችን እንቀጥላለን፣ ግን ትብብራችን ሰዎችን በሚያንቀሳቅሱበት ወቅት አይሆንም። ስደተኞቹን ወደ አውሮፓ የመሻገር እድል እንዳለ የማሳመን ሙከራ እየተደረገ ነው። ሆኖም ይህ ሁኔታ ይላል። ቱርክና የአውሮጳ ህብረት የተስማሙበት የስደተኞች ውል ወደ ህብረቱ የሚገቡ ስደተኞችን ቁጥር በእጅጉ በመቀነስ የህብረቱን ዓላማ አሳክቷል። ፍላጎታቸው ከዳር እንደማይደርስ የተረዱ በርካታ የሶሪያ ስደተኞች ወደ አውሮፓ ጉዞ ላለመጀመር መወሰናቸው ነው የሚነገረው። በአንጻሩ ከህብረቱ በርካታ ድጋፍ የሚደረግላት ግሪክ ለሶሪያ ስደተኞች የተገን ማመልከቻዎች ፈጣን መልስ መስጠት እንደተሳናት ነው ሂደቱ ወራቶች ብቻ አይደለም፣ አመታት ይወስዳል። በዚህ ምክንያትም ከዚህ ቀደም ይጠበቅ ከነበረው በጣም ዝቅተኛ ቁጥር ያለው ስደተኛ ነው ወደ ቱርክ የሚመለሰው። በአሁኑ ጊዜ 20 ሺህ የሚሆኑ ስደተኞች ሌስቦስን በመሳሰሉት የምስራቅ ግሪክ ደሴቶች አስቸጋሪ ህይወት እየገፉ ነው። ችግሩን የሚያወሳስበው ሌላው ጉዳይ ደግሞ አብዛኛዎቹ የህብረቱ አባል ሀገራት ግሪክ የሚገኙ ስደተኞችን ለመከፋፈል ፈቃደኛ አለመሆናቸው ነው። የፍልሰት ጉዳዮች ተመራማሪ ጀራልድ ክናውስ የአውሮፓ ህብረት እነዚህን ጉድለቶች ካላስተካከለ የቱርክና የአውሮፓ ህብረት የስደት ውል የመፍረስ አደጋ ሊገጥመው እንደሚችል አስጠንቅቀዋል። የአውሮፓ ህብረት አባል ሀገራት ቱርክ ለሚገኙ ሶሪያውያን የሚሰጡትን እርዳታ ለመቀጠል ዝግጁነታቸውን በግልጽ ማሳየት አለባቸው። ስድስት ቢሊዮኑ ዩሮ እስከ ሀያ ሀያ መጨረሻ ወጪ ሊደረግ የታሰበ ነው። በቱርክ የሶሪያ ስደተኞች ቁጥር እየጨመረ እንጂ እየቀነሰ ለመሄዱ ግልጽ ነው። ስለዚህ የአውሮፓ ህብረት አባል ሀገራት ቱርክ ለሚገኙ የሶሪያ ስደተኞች በትምህርት በጤናና በሌሎችም ማህበራዊ ዘርፎች ድጋፍ መስጠታቸውን መቀጠል አለባቸው። በግሪክ ደሴቶች ውስጥም ብዙ መሰራት አለበት። ግሪኮች ለስደተኞች የተገን ማመልከቻዎች መልስ የሚሰጡበትን ሂደት ለማፋጠን ቃል ገብተዋል። ሆኖም ተገን ሊሰጣቸው የማይገባውን መመለስ ሲኖርባቸው በሶስት ዓመት ውስጥ የመለሱት ቁጥር አነስተኛ ነው። የግሪክ የተገን ጉዳይ መስሪያ ቤት ሂደቱን ማፋጠን አልቻለም። ይህ የሚስተካከለው ደግሞ ግሪክን በመኮንን ሳይሆን ጀርመን፣ ፈረንሳይ እና ሌሎች ሀገራት ሊተገበር የሚችል እቅድ በማውጣት ለግሪክ አስፈላጊውን ድጋፍ በመስጠት ነው። የቱርክን ስጋት ለመስማትና መፍትሄውንም ለመፈለግ ዝግጁነታቸውን ሲገልጹ የቆዩት የአውሮጳ ህብረት ባለስልጣናት ከቱርኩ ፕሬዝዳንት ኤርዶሃን ጋር ትናንት ብራሰልስ ውስጥ ተነጋግረዋል። የትናንቱ ንግግር የሁለቱ ወገኖች የመጀመሪያው እንጂ የመጨረሻው ውይይት እንደማይሆን የአውሮጳ ህብረት ኮሚሽን ፕሬዚዳንት ኡርዙላ ፎንደር ላይን ተናግረዋል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን